ወሎ ዞን ውስጥ የሚገኘው ደላንታ ወረዳ ውስጥ ኦፓል የሚባለው የከበረ ድንጋይ ከቅርብ ጊዜ ወዲህ የግጭት መንስኤ እየሆነ መምጣቱ ተነግሯል። መስፍን አራጌ ከደሴ ዝርዝር ዘገባ ይዟል። የደላንታ ወረዳ ካሉት ሰላሳ አንድ ቀበሌዎች ሃያ ሰባቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት አስር ዓመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። የዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ፣ ያለመረጋጋት ምክንያት የሆነ ነው። በቅርቡ እንኳ መንገድ ያዘጋይ ተሽከርካሪ ጎማ እስከ ማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳው ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ። ይሄ ሀብት በአግባቡ ያልተያዘና በስርዓት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርዓቱ ሲታይ በጠንካራ ሕግና ስርዓት ለመምራት የሚያስችል ሁኔታ በመዘርጋት በኩል ሰፊ ውስንነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የደህንነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ። እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል። የመጀመሪያው ከቀበሌ ቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች፣ በተለይ የወገጤና ከተማ ወጣቶችና የከተማው አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሂደ መስፈር አለብን። ፍትዊ የሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናግደንም፣ አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንቅር ያለ ጫና ይፈጥር ነበር። ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክትትል ምስልና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአስራል ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል። የኦርትራ ማህበራት አደረጃጀት በፊት በነበረ ሁኔታ በህብረት ሥራ ማህበር የተደራጁት የኦፓል ማዕድን በቀበሌ ደረጃ እዛው ቀበላቸው ላይ ያለውን ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር የነበረው። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ የኦፓል ወይምንት የማዕድን ሀብትን ተዘዋውሮ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ አሰራር አለ። ስለዚህ የሁለቱ ተቋማት አሰራር ተጋጭ ክላሽ ያደርጋል። በተለይ የክልል ህብረት ሥራ ማህበር ኤጀንሲና ክልል ልማት ኤጀንሲ ሁለቱ መስሪያ ቤት ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም። የፌዴራሉ ማዕድንና ነዳጅ ሚኒስትር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከሀላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ። ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ በሂደት የሚገለጥ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያግዝ እንደ የአስፈላጊነቱ መንግስት አልቃ እየገባ የመንግስት ኮርፖሬሽን ነው። ያው አዋጆች እየተዘጋጁ ነው በሁለቱም በማዕድንም በፔትሮሊየምም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣል። ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽህፈት ቤቱ የተገኘ መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት አስር ዓመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደሳለኝ ሞላ የአካባቢው ማህበረሰብ ከማዕድን ሀብቱ በአስር ዓመት ጊዜ ውስጥ አራት ነጥብ አራት ፐርሰንት ብቻ ነው የተጠቀመው። ቀሪውን ዘጠና አምስት ነጥብ ስድስት ፐርሰንት ለህንድ የሚያቀብሉ ደላሎችና ህንዶች ናቸው የተጠቀሙበት ህግን ያልተከተለ መሰረተ ልማትን ያላመጣ ለመንግስትና ለህዝብ ግብር የማይከፈልበት ውስኖችን ሀብታ የሚያደርግ ነው ነው። የፌዴራሉ ማዕድንና ነዳጅ ሚኒስቴር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነች ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ በመስጠት ለግጭ ሰዎች እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳውን ነባሩ አሰራር እንዲቀጥል ቀስቀስ አድርገዋል በማለትም ይወቅሳሉ። ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥ ማዕድናት በህገ ወጥ ይሰራ ማለቱ መንግስት እንኳን ይሄ በኪስ ሂዶ በኪስ ወጥቶና በትንሽ ቴስታል ሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገወጥ ይሰራ ብዬ አይለግትም። የገበያ ማዕከል ወደ ደራንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር ክንዶቹ የመንገድ ችግር፣ የሆቴሎች ችግር የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ ምርትህን ሊያወርዱት ነው፣ ዳቦህን ሊያሳጡህ ነው፣ በድሮ አሰራር ይቀጥል ብለህ ተነስ ብለው በተገላቢጦሽ የሚጠቀመውን ማህበረሰብ ቀስቅሰውታል። ማለት ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀመሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አረጋግጠዋል። ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበረ። እንደውም እዛ ወረዳ ላይ ግብይት ማዕከል ለማስጀመር በቅርብ እሱን ለማስቀጠል እሳቢ አለ። ይህ አንዱ እዛ ደላንት አካባቢ ነው። ደቡብ ላይ የሚኖር ማዕከል አለ፣ ቤንሻንጉል አካባቢ አለ። እንደዚህ ጋዜዛም አሁን በቅርብ ምንጀምራቸው እንትኖች አሉ የግብይት ማዕከሎች ህጋዊ አሰራርን የሚያጠናከሩ ምርትና ሽያጭን በመረጃ አስደግፈው የሚያቀርቡ፣ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል። ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል። ላኪዎችና ቅርጻ ቅርጽ የሚሰሩት ከአምስት መቶ በላይ የሚሆኑ የማጥራት ስራ ይሰራል። በሀገር አቀፍ ደረጃ በተለይ ፌዴራል መንግስት የሚሰጣቸውም አብዛኛዎቹ ስራ ላይ የሉም። አንደኛው ሁለተኛው ስፔሻላይዜሽን የለም ዝም ብሎ በማዕድን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን ያለ ምስ ወደዚህም ልንገባ ነው ም በዚህ ወርስ ከሰላሳ ባለው እነዚህ ከአምስት መቶ በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣትና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ በኦፓል ብቻ ከሆነ በኦፓል በሌላውም፣ በሳፋየር የመሳሰሉትን ብቻ እንዲሰሩ በማድረግ ስራ እየተሰራ ነው ያለው። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።